አሸናፊው የክርስቲያን ኑሮ ክፍል ሁለት ጠላትን ማሸነፍ ምዕራፍ አምስት መስቀልና ክርስቲያን ኢያሱ ምዕራፍ አምስት ቁጥር ዘጠኝ እንዲህም ሆነ ሕዝቡ ሁሉ ዮርዳኖስን ፈጽሞ በተሻገሩ ጊዜ እግዚአብሔርም ኢያሱን ከሕዝቡ ከየነገዱ አንድ ሰው ከአስራ ሁለት ሰዎች አስራ ሁለት ሰዎች ምረጥና በዮርዳኖስ መካከል የካህናት እግር ከቆመበት ስፍራ አስራ ሁለት ድንጋዮች አንሱ፣ ተሸክማችሁም በዚህ ሌሊት በምታድሩበት ስፍራ ኑሯቸው ብለህ እዘዛቸው አለ። ኢያሱም ከየነገዱ አንድ አንድ ሰው ከእስራኤል ልጆች ያዘጋጃቸውን አስራ ሁለት ሰዎች ጠራ። ኢያሱም አላቸው፣ በአምላካችሁ በእግዚአብሔር ታቦት ፊት ወደ ዮርዳኖስ መካከል እለፉ ከእናንተም ሰው ሁሉ በእስራኤል ልጆች ነገድ ቁጥር በጫንቃው አንድ አንድ ድንጋይ ከዚህ ይሸከም። ይህም በመካከላችሁ ምልክት ይሆናል። ልጆቻችሁም በሚመጣው ዘመን የእነዚህ ድንጋዮች ነገር ምንድን ነው ብለው ስጠይቋችሁ፣ እናንተ በእግዚአብሔር ቃል ኪዳን ታቦት ፊት የዮርዳኖስ ውኃ ስለ ተቋረጠ ነው ዮርዳኖስን በተሻገሩ ጊዜ የዮርዳኖስ ውኃ ተቋረጠ። እነዚህም ድንጋዮች ለእስራኤል ልጆች ለዘላለም መታሰቢያ ይሆናሉ ትሏቸዋላችሁ። የእስራኤልም ልጆች ኢያሱ እንዳዘዘ አደረጉ። እግዚአብሔርም ኢያሱን እንደተናገረው በእስራኤል ነገድ ቁጥር ከዮርዳኖስ መካከል አስራ ሁለት ድንጋዮችን አንስተው ወደሚያድሩበት ስፍራ ወሰዱ፣ በዚያም አኖሯቸው። ኢያሱም የቃል ኪዳኑን ታቦት የተሸከሙ ካህናት እግሮች በቆሙበት ስፍራ በዮርዳኖስ መካከል ሌሎች አስራ ሁለት ድንጋዮች ተከለ። እስከ ዛሬም ድረስ በዚያ አሉ። ሙሴም ኢያሱን እንዳዘዘው ሁሉ እግዚአብሔር ኢያሱን ለሕዝቡ እንዲነግር ያዘዘውን ነገር ሁሉ እስኪፈጽም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበረና፣ ሕዝቡም ፈጥነው ተሻገሩ። ሙሴም እንዳዘዛቸው የሮቤል ልጆች የጋድም ልጆች የምናሴም ነገድ እኩሌታ ተሰልፈው በእስራኤል ልጆች ፊት ተሻገሩ። አርባ ሺህ ያህል ሰዎች ጋሻና ጦራቸውን ይዘው ለሰልፍ በእግዚአብሔር ፊት ወደ ኢያሪኮ ሜዳ ተሻገሩ። በዚያም ቀን እግዚአብሔር እያሱን በእስራኤል ሁሉ ፊት ከፍ አደረገው። ሙሴንም እንደ ፈሩ በዕድሜው ሁሉ ፈሩት። እግዚአብሔርም ኢያሱን የምስክሩን ታቦት የሚሸከሙትን ካህናት ከዮርዳኖስ እንዲወጡ እዘዝ ብሎ ተናገረው። ኢያሱም ካህናትን ከዮርዳኖስ ውጡ ብሎ አዘዛቸው። የእግዚአብሔርንም ቃል ኪዳን ታቦት የተሸከሙ ካህናት ከዮርዳኖስ መካከል በወጡ ጊዜ፣ የካህናቱም እግር ጫማ ደረቅ መሬት መርገጥ በጀመረ ጊዜ የዮርዳኖስ ወንዝ ወደ ስፍራው ተመለሰ፣ ቀድሞም እንደ ነበር በዳሩ ሁሉ ላይ ሄደ። ሕዝቡም በመጀመሪያው ወር በአስራ አራተኛው ቀን ከዮርዳኖስ ወጡ፣ በኢያርኮም ዳርቻ በምስራቅ በኩል በገልገላ ሰፈሩ። ከዮርዳኖስም ውስጥ የወሰደዋቸውን እነዚያን አስራ ሁለቱን ድንጋዮችን እያሱ በገልገላ ቆማቸው። ለእስራኤልም ልጆች እንዲህ ብሎ ተናገራቸው በሚመጣው ዘመን ልጆቻችሁ አባቶቻቸውን እነዚህን ድንጋዮች ምንድን ናቸው ብለው ሲጠይቁ ለልጆቻችሁ እንዲህ ብላችሁ ታስታውሳላችሁ። የእስራኤል ይህን ዮርዳኖስን በደረቅ ተሻገረ። እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችሁ እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር የዮርዳኖስን ፊት ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔርን ለዘላለሙ እንዲፈሩ ነው። ኢያሱ አራት አንድ እስከ ሀያ አራት በብሉይ ኪዳን በመጽሐፈ ኢያሱ እና በሐዲስ ኪዳንም በኤፌሶን መልእክት መካከል ያለውን የሀሳብ አንድነት ስናረጋግጥ እስካሁን ደርሰናል። ወደ ድል የሚያደርሰው መንገድና እግዚአብሔር ለልጁ የሚመኝለት አኗኗር በዚህ በብሉይ ኪዳን መጽሐፍ ውስጥ ግልጽና ጓጊ በሆነ መልክ ተገልጿል። የመጀመሪያዎቹ ጥቂት ምዕራፎች እነዚህ ሕዝቦች እንዴት ወደ ዮርዳኖስ እንደ ቀረቡ ይናገራሉ። አሁን በአራተኛው ምዕራፍ ከወንዙ በሌላ በኩል እናገኘዋለን። አሁን በከናን ምድር የባህር ዳርቻ አምባ አግኝተዋል። በፊታቸው ሊያዙ የሚገቡ እያርኮና ሌሎችም በብዙ መቶ የሚቆጠሩ ተመሳሳይ ስፍራዎች አሉ። በክርስቲያን ኑሮ ውጊያና ጦርነት አብረው ስለሚጓዙ አሁን ጦርነት ሊጀምር ነው። በረከቱ በሚበዛው መጠን ከጨለማ ስልጣናት ጋር የሚደረገውም ውጊያ ብርቱ ነው። የሚያሸንፍ ክርስቲያንም በእግዚአብሔር የሚመጣጠን የሚማጠን ብቻ ነው። እስራኤላውያን ግን ውጊያ ከመጀመራቸው በፊት ኢያሪኮን ለማጥቃት ከመሮጣቸው በፊት በገልገላ በቆዩበት ጊዜ የሚማሯቸው ብዙ ጠቃሚ ትምህርቶች አሉ። በትዕግስት ረጋ ብሎ ጠብቆ ቆይቶ ተጠባብቆ ከእግዚአብሔር ትምህርትና መመሪያ መቀበል ለክርስቲያን በሕይወቱ ሁሉ የማይቻለው ከባድ ነገር ነው። በሃይማኖት ዮርዳኖስን ስለተሻገርን ጥቂቶቻችን በእግዚአብሔር ጸጋ አድራጎት በበረከት አገር የዳርቻ አምባ አግኝተናል። ከዚህም የተነሳ በፍጥነት ተነስተን በፊታችን ያለውን ሁሉ እየደመሰስን ማጥቃት እንፈልጋለን። በምድረ በረከትም ለመቋቋም ስንፈልግ እጅግ የበረታ ጦርነት ይገጥመናል። እግዚአብሔር ግን ለጦርነቱና ለማሸነፍም ታማኞች አድርጎን ከመቁጠሩ በፊት ጥሩ ውጤት የሚያስገኙ ትምህርቶችን ልሰጠን ይፈልጋል። ገልገላ ለእስራኤላውያን የተቀደሰ ስፍራ ነው። በሞላው መጽሐፈ ኢያሱ ገልገላ ከጠላቶቻቸው ጋር ለሚያደርጉት ውጊያ ሁሉ የጦር ሰፈራቸው እንደሆነ እናገኛለን። እያሱ በጦርነት ሳለ እያቋረጠ ብዙ ጊዜ ወደዚህ ስፍራ ይመለሳል። ድል ካደረገ በኋላና አንዳንድ ጊዜም ሲሸነፍ እየደጋገመ ወደ ገልገላ ይመጣል። የጦር ሰፈር ብቻም አልነበረም። ግን የጎደለውንም የተበላሸባቸውንም የጦር ዕቃ ሁሉ ወደ ገልገላ እየመለሱ እየተመለሱ ያበጃሉ። እንደዚሁም በጦር ሜዳና በገልገላ መካከል የሚገኝ መገናኛ ሁሉ ዘወትር ክፍትና ነጻ መሆን አለበት። ገልገላ በመጀመሪያ ምድሪቱን የረገጡበት የጦር ሰፈራቸው ናት። የእግዚአብሔር ሕዝብ በውጊያ ሁሉ ድል እንዲያደርጉ ከተፈለገ በጦር ሜዳውና በጦር ሰፈር መካከል ክፍት የመገናኛ መንገድ መኖርና መጠበቅም አለበት። ይህም በገልገላና በምድረ በረከት መካከል ማለት ነው። ማናቸውም ነገር በምንም አይነት መንገድ ያንን መገናኛ መዝጋት የለበትም። ክርስቲያን በገልገላ ሊማራቸው የሚገባ ስድስት ጠቃሚ ትምህርቶች አሉ። ከነዚህም በዚህ ምዕራፍ የምንማራቸው ሁለቱ የድልና የነጻነት ኑሮ ለሚፈልግ የእግዚአብሔር ልጅ እጅግ አስፈላጊዎች ናቸው። ይህም ከድል መንገዶች አንድ አይደለም፣ ነገር ግን አንድ የሆነ የድል መንገድ ነው። በእግዚአብሔር ቃል ውስጥ ሁለት የደህንነት መንገዶች የሉም። ይህ መንገድ በጠማማ ሀሳብ እያመኑ ከጠማማ ሀሳባቸው በቂ ምክንያትና የሕልና ፍርድ የማይመልሳቸው ወይም የጮሌ ሰዎች መንገድ ወይንም ከመጠን በላይ ጥብቅ የሆኑ ክርስቲያኖች መንገድ አይደለም። የመስቀሉን አሸናፊነት በሕይወትህ ልትቀምስ ከተመኘህ የምትጓዝበትን የነፃነት መንገድ እንዳሳይህ ትልቅ ምኞቴና ፍላጎቴ ነው። በመጀመሪያ ገልገላ የመታሰቢያ ስፍራ ነው። በምዕራፍ አራት መጀመሪያ ቁጥሮች ኢያሱ አስራ ሁለት ድንጋዮችን ከወንዙ ማፍሰሻ ወለል ወስዶ በዚያን ቀን ለተፈጸመው ሁሉ ነዋሪ መታሰቢያ እንዲሆን ከዮርዳኖስ በድል ወገን እንዲያደርግ እግዚአብሔር ኢያሱን አዘዘ። ኢያሱም የካህናቱ እግር ጸንቶ ከቆመበት ስፍራ ከዮርዳኖስ መካከል ድንጋዮቹን አነሳ። ይህም ብቻ አይደለም፣ ሌሎች አስራ ሁለት ድንጋዮችንም ወስዶ በውሃው መካከል ካህናቱ ቆመው በነበሩበት ስፍራ እንደተከላቸው ከቁጥር ዘጠኝ እናነባለን። እነዚህም ድንጋዮች ዮርዳኖስ በሚሞላበት ወራት ብቻ ካልሆነ እስከ ዛሬ ድረስ ዓመቱን ሙሉ በዓይን ሊታዩ ይችላሉ። አስተውል፣ ካህናቱ ጸንተው በቆሙበት፣ ህዝቡ በደረቅ መሬት በተሻገረበት ስፍራ በዮርዳኖስ መካከል ነው። ኢያሱ ከጥቂቶቹ መሸነፍና ከአብዛኛዎቹ ማሸነፍ ወደዚያ በሚመለስበት ጊዜ ኢያሱም ብቻ ሳይሆን ተከታዩ ትውልድ ሁሉ ወደዚያ በሚመለሱበት ጊዜ እነዚህ ድንጋዮች ምንድን ናቸው ብለው ይጠይቃሉ። በቁጥር አስር የሚገኘው የሚሰጣቸው መልሴ ነው። ሙሴም እያሱን እንዳዘዘ ሁሉ እግዚአብሔር እያሱን ለህዝቡ እንዲነግር ያዘዘው ነገር ሁሉ እስኪፈጸም ድረስ ታቦቱን የተሸከሙ ካህናት በዮርዳኖስ መካከል ቆመው ነበር። ድንጋዮቹ የተከመሩት ልክ ካህናት እግር በቆመበት ስፍራ ነው። ከእናንተም አሁን ይህን ሁሉ ምን ይባል ምን ይባል ምን ይባላል? በጣም አስገራሚ ታሪክ ነው። ነገር ግን በፈጣሪህ ጌታ ይህ ለእኔ ምኔ ነው የሚል አይጠፋ። ወዳጄ ሆይ ብዙ ነው? የመጽሐፍ ቅዱስ ማነጻጸሪያ ማብራሪያና ማጥኒያ መጽሐፍ ቅዱስ ራሱ ነው የአዲስ ኪዳንን ማብራሪያ ብርሃን በዚህ በብሉይ ኪዳን መጽሐፍ እንዲያበራ ያደረግሁ እንደሆነ የሞላው መጽሐፍ ቅዱስ ልብና ዋና ነገር ከሆነው ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ ጋር ፊት ለፊት ትገናኛለ። ኢየሱስ በቀራንዮ ሞተ። እግዚአብሔር አብ እግዚአብሔር ወልድን ለሕዝቡ እንዲ እንዲነግር ያዘዘው ሁሉ እስኪፈጸም ድረስ በመስቀሉ ጸንቶ ቆመ። በዚያ መስቀል ላይ የኃጢአት ዕዳ አንድ ጊዜ ለዘላለም ተከፈለ። አሁንም ኃጢአት ምን እንደሆነ በደም በምናውቀው አይነት የሆነ እንደሆነ፣ በኃጢአት ምክንያት ዛሬ በሰማይና በምድር መካከል አለመግባባትና ጥል የለም። ዛሬ የኃጢአት ጥያቄና ዕዳ የተሰቀለና የተዋረደ አዳኝ ነው። የሰው ኃጢአት ምንም ያህል ቢበዛ ወይም ቢያንስ እንደምንም ክፉና እርኩስ ሆኖ እግዚአብሔርም ይቅር የማይለው ቢመስል ወይም የማይጠላና ቀለልም ቀላልም ቢሆን በቀራንዮው አንድ ጊዜ ለዘላለም ዕዳው ተከፍሏል። ከዚህ የበለጠም ነገር አለ። ካህናቱ ብቻ ወደ ወንዙ እንዳልወረዱ አስተውል። ሕዝቡም ሁሉ አብረው ወደ ዮርዳኖስ ወረዱ። ጥልቅ የሆነ እውነተኛውና አስገራሚውም የቀራንዮው ተረጓሜ እንዲሁ ነው። ክርስቶስ ስለ ኃጢአቴ ብቻውን አልሞተም፣ ግን እኔም በእርሱ ሆኜ ከእሱ ጋር ለኃጢአቴ ሞቱ። ይህ ነገር በእውነተኛው መንፈሳዊ አገላለጽ ለልብህ ካልተገለጠልህ ከቶ አሸናፊ ክርስቲያን ልትሆን አትችልም። ሐዋርያው ጳውሎስ የምለውን ስማ። ከክርስቶስ ጋር ተሰቅያለሁ። እኔም አሁን ሆ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበት ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የሚኖረው ነው። ገላቲያ ሁለት ሀያ አንዱ ስለ ሁሉ ሞተ እንግዲያስ ሁሉ ሞቱ። ሁለተኛ ቆሮንቶስ አምስት አስራ አራት እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ተነሳ፣ እንዲሁ እኛ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሮሜ 6 አራት። የሥራችን ሁሉ መሠረት የውጊያና የማሸነፋችን ሁሉ የጦር ሰፈር የሆነው ታላቁ ነገር ሕዝቡ ሁሉ አብረውት እንደ ሞቱ እንጂ ክርስቶስ ብቻውን በመስቀል ላይ እንዳልነበረ ማመን ለአእምሮ ፍርድ ባይቻልም በልብህና በነፍስህ ሁሉ በሃይማኖት ተቀብለህ ማስተዋል ነው። ከጥቂት ዓመታት በፊት በእንግሊዝ አገር በኬዚክ ዓመታዊ ሚስዮናውያን ስብሰባ ላይ አንዲት ከቻይና የተመለሰች ሚስዮናዊት ምስክርነት ትሰጥ ነበር። ወደምትላክበት አገር ስብከቷ ከመሄዷ በፊት አንዲት ጓደኛዋ እንዲህ ስትል እንደ መከረቻት ነገረችን። አሁን ለምን ብለሽ በቻይና ልትቀበሪ ትሄጃለሽ? አየሩን ስለማትችይው በስድስት ወር ውስጥ ትሞቺያለሽ። ይህ ለወንጌል መልእክተኛ ልሰጥ የሚገባ ጥሩ ምክር ነው። ምስዮናዊነቱ ግን ለጓደኛዋ እንዲህ ብላ ምስዮናዊነቱ ግን ለጓደኛዋ እንዲህ ብላ መለሰችላት። የተወደድሽ ጓደኛዬ፣ ከአምስት ዓመት በፊት እንደ ሞትህ እንድታውቂ ይፈልጋል። ኢየሱስ ወደ ቻይና እንዲሄድ በጠራኝ ጊዜ አንገቴን ከመስቀሉ ስር ደፍቼ ከእግዚአብሔርና ከቻይና ውጪ ለሆነው ሁሉ ሞት። ይህቺ ልጃገረድ የሞተችው ለባል፣ ለቤት፣ ለልጆች፣ ለትዳርና ለቤተሰብ ኑሮ፣ ለምቾት፣ ለደስታና ለተድላ መሆኑን አውቃል። እነዚህን ለማግኘት ይቻላት ነበር። በእግዚአብሔርና በሰማይ መላእክት ፊት ይህ ነገር እውነተኛውና ትክክለኛው የመስቀል ትርጉም ነው። ለማንኛውም ሌላ መንገድ የለም። እግዚአብሔር በኢየሱስ ሲናገረን፣ ልጁንም በመስቀል ተንጠልጥሎ ሲያሳየን እኛም ከእርሱ ጋር እንደሞትን ሞትን ባለመጠራጠር በአእምሯችንና በልባችን ሁሉ እንድናምን ይጠይቀናል። አብዛኛዎቻችሁ ለእግዚአብሔር ትልቅ ሥራ ለመስራት እንደምትመኙና ብዙውን ጊዜም እንደምታያችሁ አምናለሁ። ሁልጊዜም እቅድ ታወጡ ታወርዱና፣ በምን መንገድ አንዲት ነፍስ ወደ ክርስቶስ እንደምታመጡ ትወጥናላችሁ? በጣም ጥሩ ነው። ነገር ግን ይህ ሁለተኛው እርምጃ ነው። እግዚአብሔር ግን ከሁሉ በማስቀደም በአንደኛው ደረጃ ላይ ያዘጋጀልህ መጀመሪያው ራስህ እንድትሞት ነው። ምንም ያህል የተማርክ የረቀቅህ በስራ ወይም ያለህ የከበርህ ሰው ብትሆን ወይም የረከስ ኃጢአተኛ ብትሆንም እግዚአብሔር ከመሞትህ የበለጠ ነገር የለው። ከክርስቶስ ውጭ እግዚአብሔር ያዘጋጀልህን ፍርድና ሞት ብቻ ነው። ክርስቶስ ብቻ መሆን አለበት። ለእርሱ ትልቅ ሥራ ለመሥራት የሚፈልጉትና ራሱ ለሚጠራቸው ሰዎች እግዚአብሔር የሚመኘው አስቀድመው ከክርስቶስ ጋር እንዲሞቱ ነው። መስቀል ማለት ለአንተ ምንድን ነው? ረጋ ብለ ይህን ጥያቄ ራሳችንን መጠየቅ የሚገባ ነው። እግዚአብሔር ሕዝቡን ወደ ድልና ወደ መንግሥቱ ክብር ከፍ ከፍ ከማድረጉ በፊት ወደ ታች ወደ ዮርዳኖስ ጥልቅ ወለል ሊያወርዳቸው ይፈልጋል፣ ይወስዳቸውማል። ለመሞት ፈቃደኞች መሆናቸውን ይጠይቃቸዋል። ጌታችንም እንዲህ ብሎ ብሏል፣ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። ዮሐንስ 1224 መንፈስ ቅዱስ የሚቀጥለውን ጥያቄ በልብህ ይቅረጽ። ከክርስቶስ ጋር ሞተሃልን? ለዚህ ዝናዝንልህና ለዝናህና ለጉራህ ሞተሃልን? በአይንህና በራሴ ግምት ደግ ብመስልህም ከእግዚአብሔር ፈቃድ ውጪ ለሆነ ሁሉ ሞተሃልን? ራሴን በትልቅ ነገር ከመገመት ሞተሃልን? ተፈጥሯቸው ተገቢና የማይጎዱም መስለው ቢታዩ ቅሉ ለአንተ ከእግዚአብሔር ፈቃድ ውጪ ለሆኑ ነገሮች ሁሉ ሞታሃልን? የወደፊት ኑሮውን እግዚአብሔርን ለማገልገል ሰጥታሃልን? በወንጌል መልእክተኛ ወደ ባዕድ አገር ትሄድ ይሆንን? ወይም ደግሞ አንተ ወደ ተጠራህበት አገር ወንድ ወይንም ሴት ጓደኛ አልተጠሩም ይሆንን? ኦ መስቀል ሆይ ራሴን አቅና ካንተ ልሽሽ አልደፍርምና የኑሮን ክብር እቀብራለሁ። አባዋራ ከዚያም ያብባል እያፈራ የማያልቅ ህይወትና ስራ ሞች አለሁኒ ገልገላ የመታሰቢያ ስፍራ ነው። ነገር ግን እግዚአብሔር ይመስገን ይህ ብቻ አይደለም። ገልገላ የትንሣኤ ስፍራም ነው። ራፍ 4 ቁጥር 19 እንዲህ ይላል ሕዝቡም በመጀመሪያ ወር በአስራ በአስረኛው ቀን ከዮርዳኖስ ወጡ፣ በገልገላ ሰፈሩ። በመጀመሪያው ወር በአስረኛው ቀን ልክ ከአርባ ዓመት በፊት ከግብፅ ወጡ። በዚያን ቀን የፋሲካው በግ ታረደ፣ ደሙም ተረጨና፣ ሕዝቡም ከግብፅ ባርነት ነፃ ወጡ። ነገር ግን አርባ ዓመታት ሙሉ በኃጢአት በመጠራጠር ሸንገላና ባለመታዘዝ ምድረ በዳ ተቅበዘበዙ። አሁን ዮርዳኖስን ተሻግረው በገልገላ ሰፈሩ። ገልገላ የሚባለው ቃል ምን እንደሆነ ታውቃለህ? ገልገላ ነውሬ ተወገደልኝ ማለት ነው። በኃጢአተኛነትና በመንፈሳዊ ውድቀት ምድረ በዳ የሚኖሩ ወንዶችና ሴቶች ልጆችም ሁሉ ነውር መሆናቸውን ላሳስብህ እፈልጋለሁ። ነገር ግን ዮርዳኖስን ተሻግረን በምድረ በረከት በባህር ዳርቻ ከተቋቋምን ነውርነት ተንከባሎ ተንከባሏል። ገልገላ የትንሳኤ ስፍራ ነው። ሕዝቡም በመጀመሪያ ወር በአስረኛው ቀን ከዮርዳኖስ ወጡ። ሁሉም እንደ ወጡ አስተውል። ነገር ግን ከጥቂት ዓመታት በኋላ ከፍሎች ወደ ምድረ በዳ መመለስን መርጠዋል። በእውነት ከእግዚአብሔር መንፈስ አዲስ የተወለደ ማንም ሰው ከቶ የማይጠፋ ቢሆንም ወደ ምድረ በረከት ገብቶ የድልን ጣዕም የቀመሰ ሰው ወደ ምድረ በዳ በመመለስ በግብፅ ትይዩ በመኖር ክብሩንና ስፍራውን እንደሚያጣ ላሳስብህ ወዳለ። ስለዚህም ሐዋርያው ጳውሎስ እንዲህ ይላል፣ ለሌሎች ከሰበክህ በኋላ ራሴን የተጣልህ እንዳልሆን ስጋዬን እያስጎሰምኩ አስገዛዋለሁ። አንደኛ ቆሮንቶስ 97። ማንም ቢሆን ከእርሱ ሊወድቅ የማይቻለው የመጨረሻ ጸጋ የሚሰጠው ደረጃ ላይ አይምሰለው። ወደ ምድረ በረከት ሊገባ ይችላል፣ ግን በነጋታው ወደ ምድረ በዳ ሊመለስ ይችላል። ድልና ማሸነፍ ዛሬ ይጎናጸፋል፣ ግን በነጋታው የባርነትና የውድቀት የመሸነፍን ምርኮኛ ሊሆን ይችላል። ገልገላ የትንሣኤ ስፍራ ነው። ይህ በጣም አስገራሚ ታሪክ ነው፣ ግን ለእኔና ለአንተ ምን ይጠቅመናል? ጥቅሙ ይህ ነው። በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና በምመጡ ዘመናትም በኢየሱስ ክርስቶስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለ ጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ኤፌሶን ሁለት አምስት እስከ ሰባት ይህ ነገር ነፍሴን ይመስጣታል ያረካታልም። ትርጉሙ ገባህን? እስካሁን አሸናፊህ የድልን ጣዕም ያልቀመስህ ብትሆን ክርስቶስ ባወጣ ነጻነት ውስጥም ያይደለ እንደሆንክ ከኃጢአት ነጻ የመውጣት ትምህርትና ምስጢር እዚህ ውስጥ ተጠቃሎላል። ከክርስቶስ ጋር በመሞቱ ብቻ ተካፋዮች አልሆንም ነገር ግን አብረን ተቀበርን። በዚህ በፋሲካ ጠዋትም አብረን ከሙታን ተነሳን፣ ከእርሱም ጋር ወደ ሰማያዊ ስፍራ ወጣን። ዛሬም ካለቆችና ከስልጣናት ሁሉ በላይ ነን። ነገር ግን እንዴት ትለኛለህ። ምን ማለትህ ነው? እዚህ ቁጭ ብያለሁ፣ እግሬም መሬት ላይ እንደሆነ አውቃለሁ? ታዲያ ማሰንቆና በገና ይዘ በክንፍ በሰማይ ትበራለህ። እኔ የምትለኝ ምን ማለትህ ነው ወዳጄ ወይ እኔ ይህን አላልኩ ነገር ግን ለአንተ መስሎህ ነው እስት ልግለጽልህ ጳውሎስ እንዲህ ይላል ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት እየተጠባበቅን ራሳችን በውስጣችን እንቃትታለን ሮሜ ስምንት ሀያ ሶስት እንጠባበቀዋለን በዚህ ዓለም በውርስ ኃጢአት በሚጠቃ በፍጥረታዊና በሥጋዊ ሰውነትን እኖራለን። በዚህ ዓለም እስካለን ድረስ በጠፊና በሟች ስጋ እንደምንኖር እናውቃለን። ሁልጊዜ ጊዜ ከስጋ ጋር ነን። የስጋን ባህሪ ከምኞቱና ከፍጥረቱ ጋር ምን እንደሆነ እናውቃለን። ክርስቶስ በሞተ ጊዜ እኔ ራሴ ለራሴ የሚባለው የሚበላው የሚባለው ግላዊ ኑሮ ሞተ። እርሱም አዲስ ህይወት ወስዶ ወደ እግዚአብሔር ዙፋን አረገ። ከእርሱም ጋር ከአለቆችና ከስልጣናት ሁሉ በላይ የሆነውን የራሱን ሕይወት በመንፈስ ቅዱስ አማካኝነት በአማኞች ልብ አፈሰሰ። እንግዲህ በሥጋ በዓለም፣ በመንፈስ ግን በሰማይ ነኝ። በሥጋ የዲያብሎስ ተገዢ ነኝ፣ በመንፈስ ግን ከጌታዬ ጋር በክብር ስፍራ ነኝ። ታዲያ ሕይወቴን የሚገዛው ስጋዬ ነውን? ወይስ መንፈሴ የክርስቲያንነት ስራዬንም የሚመራው ይህ የሟችና የድካም ስጋ ነው ኒ ወይስ ኢየሱስ በውስጤ ያደረገው የነጻነት መንፈስ ነው? የኃጢአት የፈተናና የምኞት ባሪያ በሆነው ስጋ ተቆራኝቼ የክርስቲያንነትን አኗኗር ለጊዜው እኖራለሁ ኒ ወይስ በመንፈስ ከኢየሱስ ጋር ያለኝ ስፍራ በሃይማኖት እየጨበጥ ሳይጣንን ውጣ ከአንተ ክፍል የለኝም እምለዋለሁ። ይህን በምልበት ጊዜ ይህን እውነት ጨብጠው ወደ ክርስቶስ ስራና አገልግሎት ለመግባት የሚሰናዱ ወንዶችና ሴቶች ልጆች አስባለሁ። አዲስና የተሻለ ነገር በፊታችሁ መሆኑን ታያላችሁኒ ወይስ ለስጋ ባሪያ እንደምትሆኑ ወይም በመንፈስ ቅዱስ እንደምትሸነፉ ተረታችኋልኒ። ህልም ይመስላል። ነገር ግን እምነት እውነተኛ ያደርገዋል። የእግዚአብሔር ቃል እውነት መሆን ስነግርህ እንድትጠራጠርና ውሸት ነው እንድትል የሚያደርግህ ሰይጣን ነው። በእምነት ስፍራውን በድል ሜዳ የሚያደርግ ማንኛውም ክርስቲያን አይበገርም። በእምነት ተነስቶ ከአለቆችና ከስልጣናት ሁሉ በላይ የሆነው ህይወት ከዲያብሎስ መድረሻ በላይ መሆኑን የሚቀበል ክርስቲያን አይሸነፍም። ገልገላ የትንሣኤ ስፍራ ነው። ማንኛውም እስራኤላዊ ወደ ምድረ በዳ ለመመለስ ዮርዳኖስን እንደገና ቢሻገር በሕይወት ውስጥ የተከታተሉ እነዚያ ድንጋዮች የተተከሉ እነዚያ ድንጋዮች በመቃወም ሊጮሁበት ይገባል። በአንድነት ተቀዳጅተው በድል መሬት የተተከሉ ሕዝብ ወደ ምድረ በዳ ቢመለሱ በገልገላ የተቆለሉ ድንጋዮች በመቃወም ይጮሁባቸዋል። የክርስቲያን ኗኗሪ አቋም ዓለማዊነትን፣ ኃጢአተኛነትህንና ከኃጢአተኞች ጋር መተባበር ሁሉ ባዶ የቀረውን ክርስቶስን መቃብር አኗኗርህን በመቃወም እንድጮህ ያደርጉታልን። የተተከለው በድል ሜዳ ስለሆነ ወደዚያው ተመለስ፣ እዚያው ኑር። ገልገላ የትንሣኤ ስፍራ ነው። ነገር መታሰቢያ ባይኖር ትንሣኤ ባልሆነም፣ ሞት ባይሆን ሕይወት ባልነበረም። መዋረድ ባይኖር ድል ማድረግም ባልተቻለም። ከጌታ ኢየሱስ ጋር ወደ መቃብር ባልወርድ ኖሮ አሸናፊነት ባልተገኘም ነበር።